መዝሙር ሰባ አራት አቤቱ ስለምን ምን ለዘወትር ጣልኸን በማስተማሪያህ በጎች ላይ ቊጣህን ስለምን ምን ተቈጣህ። አስቀድመ የፈጠርሃትን ማኅበርህን የተቤዥሃትንም የርስትህን በትር በእርሷ ያደር ያደርህባትን የጽዮንን ተራራ አስብ። ጠላት በቅዱሳንህ ላይ እንደ ከፉ መጠን ሁልጊዜ በትቢታቸው ላይ እጅህን አንሣ። ጠላቶችህ በበዓልህ መካከል ተመኩ። የሚያውቁትንም ምልክት ምልክታቸው አደረጉ። እንደ ላይኛው መግቢያ ውስጥ በዱር እንዳሉ እንጨቶች በመጥረቢያ በሮቿን ሰበሩ። እንዲሁ በመጥረቢያና በመዶሻ ሰበሯት። መቅደስህን በእሳት አቃጠሉ። የስምህንም ማደሪያ በምድር ውስጥ አረከሱ። አንድ ሆነው በልባቸው በየሕዝባቸው ኑ የእግዚአብሔርን በዓሎች ከምድር እንሻር አሉ ምልክታችንን አናይም፣ ከእንግዲህ ወዲህም ነቢይ የለም፣ እስከ መቼ እንዲኖር የሚያውቅ በእኛ ዘንድ የለም። አቤቱ፣ ጠላት እስከ መቼ ይሳደባል? ስምህን ጠላት ሁልጊዜ ያቃልላልን? ቀኝህን በብብትህ መካከል እጅህንም ፈጽመህ ለምን ትመልሳለህ? እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው፣ በምድርም መካከል መድኃኒትን አደረገ። አንተ ባሕርን በኃይልህ አጸናሃት። አንተ የባቦችን ራስ በውኃ ውስጥ ሰበርህ። አንተም የዘንዶችን ራሶች ቀጠቀጥህ። ለኢትዮጵያ ሰዎች ምግባቸውን ሰጠሃቸው። አንተ ምንጮቹንና ፈሳሾቹን ሰነጠቅህ። አንተ ሁልጊዜ የሚፈስሱትን ወንዞች አደረቅህ። ቀኑ ያንተ ነው፣ ሌሊቱም ያንተ ነው። አንተ ፀሐይንና ጨረቃውን አዘጋጀህ። አንተ የምድርን ዳርቻ ሁሉ ሠራህ። በጋንም ክረምትንም አንተ አደረግህ። ይህን ፍጥረትህን አስብ። ጠላት እግዚአብሔርን ተላገደ፣ ሰነፍ ሕዝብም ስሙን አስቈጣ። የምትገዛልህን ነፍስ ለአራዊት አትስጣት፣ የችግረኞችህን ነፍስ ለዘወትር አትርሳ። ወደ ኪዳንህ ተመልከት፣ የምድር የጨለማ ስፍራዎች በኀጢአን ቤቶች ተሞልተዋልና። ችግረኛ አፍሮ አይመለስ፣ ችግረኛና ምስኪን ስምህን ያመሰግናሉ። አቤቱ ተነስ፣ በቀልህንም ተበቀል። ሰነፎች ሁልጊዜ የተላገዱህን አስብ። የባሪያዎችህን ቃል አትርሳ። የጠላቶች ኵራት ሁልጊዜ ወደ አንተ ይወጣል።